ወጣቶች የሚጠቅመንን በመለየት ለሰላም ዘብ የምንቆምበት ወቅት አሁን ነው ሲሉ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ወጣቶች ሊግ አባላት አሳስበዋል። ምክንያታዊ ወጣት ለሁለንተናዊ ለውጥ በሚል መሪ ሐሳብ ለሦስት ቀናት የሚካሄደው የሊጉ አራተኛ መደበኛ ጉባኤ ዛሬ ሐዋሳ ላይ ተጀምሯል። ጉባኤው በወጣቶች ማህበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎና ተጠቃሚነት ዙሪያ እንደሚመክር ተገልጿል። ወጣቶች በሀገሪቱ የታየውን ለውጥ በባለቤትነት በምን መልክ ማስቀጠል እንደሚችሉ አቅጣጫ ያስቀምጣልም ተብሏል። ይህ ጉባኤ ዮናታን ዘብዲዮስ ተጨማሪ ያለው ከሐዋሳ። በየሁለት ዓመቱ የሚደረገው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ወጣቶች ጉባኤ ዛሬ በአዋሳ ከተማ ሲጀመር ከክልሉ የተወጣጡ ወጣቶች ተሳትፈዋል። ጉባኤው ሲጀመርም ስለ ሰላም ተዘክሯል። የክልል ወቅታዊ ሁኔታ የሚገልጹ ሙዚቃዊ ድራማና አንድነትን የሚሰብኩ የሕፃናት መዝሙር ለታዳሚዎች ቀርቧል። የጉባኤው ተሳታፊና የአዋሳ ከተማ ነዋሪ ወጣት መስፍን ኃይለማርያም እንዳለው ወጣቶች ከምክንያታዊነት ይልቅ ስሜታዊነትን ያስቀድማሉ። ይህ ደግሞ አገሪቷ ላይ አያሌ ጉዳት አድርሷል። አሁን በአገሪቱ የተፈጠረው መልካም አጋጣሚና እድል ወጣቶች መጠቀም አለባቸው ያለው መስፍን የተለያዩ ሀሳቦችንም የማንሸራሸር ልምድ ማዳበር አለብን ነው ያለው። ይህንን ማድረግ ባለመቻላችን አገሪቱ ላለመረጋጋትና ለሰላም እጦት መጋለጿን በመግለጽ ምክንያታዊ መሆን አልቻልንም። እንደ ደቡብ ክልል ወጣቶች ፌዴሬሽን የምነግርህ በስሜት ተነሳስተው ወጣቶች ምክንያታዊ ባልሆኑ ሁኔታዎች ውስጥ አልፈው የተለያዩ ለራሳቸውም ለሀገራቸውም ለሕዝብም ጉዳት ሊያደርሱ የሚችሉ ነገሮች። ሲዳማ ዞን የተሳተፈው ወጣት መስፍን ከበደ በበኩሉ ወጣቶች በክልሉ የሚታዩ የጸጥታ ችግር የማስቀረት ኃላፊነት አለባቸው ብሏል። ወጣቶች የሰላም ባለቤት በመሆናቸው የራሳቸውን ሆነ የአገሪቱን ሰላም መጠበቅ አለባቸው ነው ያለው። በሀገሪቱ የታየውን ለውጥ የማይፈልጉና የግል ጥቅማቸው ስለተነካባቸው ለሀገሪቱ ስጋት በሚሆኑ ፖለቲከኞች ከመደለል ራሳቸውን መጠበቅ እንዳለባቸውም ተናግሯል። ከመጣው ለውጥ እኩል ተጠቃሚ ለመሆን የሚጠቅመንን በመለየት ለሰላም ዘብ የሚንቆምበት ወቅት አሁን ነው ብሏል። በእርግጥ ይህ ለውጥ የመጣው በወጣቱ ነው። ይህንን ለውጥ በሰከነ ልቦና ይዞ ወጣቱ ራሱ ማስቀጠል አለበት። እኛ ወጣቶች በትንሽ ነገር መደለል የለብንም። ስለዚህ ትላንትና ታግለን ያመጣነውን ለውጥ ዛሬ ደግሞ ማስቀጠል የእኛ ላፍነት ይሆናል ብዬ ነው ማስበው። ለዚህ ደግሞ መሪ ተዋናይ የሆነ ወጣቱ የትኛውም ጥቅም ቢመጣ ሰላምን ለማጥፋት የሚንቀሳቀሱ ኃይሎች፣ የወጣቱን ወይንም የሀገሪቷን ሰላም የማይፈልጉ የከሰሩ ፖለቲከኞች፣ እነዚህን በመመከት ወጣቱ ትልቅ ለነገ ዓላማ ለነገ ድል ሊሰራ ይገባል የሚል መልእክት ይኖረኛል። ይችን ሀገር ነገ የምንረከባት እኛው ወጣቶች ነን፣ ያለው መስፍን የምንረከባትን ሀገር ማፍረስ የለብንም ነው ያለው። ከከምባታ ጠንባሮ ዞን ሰው ላይ የታደመችው ወጣት የታገኘው ማቴዎስ የኢትዮጵያን ተስፋ ይሁን ለማድረግ ወጣቶች ከየትኛውም ወቅት በላይ ትልቅ የቤት ስራ የተጣለብን ጊዜ አሁን ነው ብላለች። እርስ በርስ በመከባበርና አንድነታችን እንዲሁም አብሮነታችን በማጠናከር ላይ መስራት አለብን ስትልም ተናግራለች። የእኛ ተናናሾችና ተላላቆች ናቸው እየተጎዱና እናም ደም እየፈሰሰ ያላቸው ይህ ለወጣት እድገት ሳይሆን ወደ ቁልቁለት የሚወስድ መንገድ ስለሆነ እኛ አሁን ማድረግ ያለብን ለለውጥና ለእድገት ወደ ላቀ ደረጃ ለመድረስ መስራት አለብን እንጂ ክፉ ነገር ማሰብ የለብንም። ለማደግ ከፈለግን ደግሞ መልካም ነገር ማድረግ መልካም ነገር ማሰብ ነው ያለብን። የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ወጣቶች ሊግ ፕሬዝዳንት ወጣት አክልሉ ታደሰ እንዳለው ጉባኤው ወጣቶች በክልሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ያላቸውን ተሳትፎና ተጠቃሚነት ዙሪያ በጥልቀት ይመክራል። ከዚህ በተጨማሪም በዋናነት ጉባኤው ጠባብተኝነትና ዘረኝነትን በመቀነስ ዙሪያ ጠንከር ያለ ውይይት ያደርጋል፣ አቋምም ይይዛል ብሏል። ጉባኤያችን ባለፉት አመታት ያከናወንናቸውን ተግባራት ጥንካሬና ጉድለት መገምገም እንደጠበቀ ሆኖ ጠባብ ዘረኝነትን በእጅጉ መቀነስ ይቻል ዘንድ የለየለት ትግልና ውይይት በማድረግ ይህንን መልክ የሚቀይሩ ውሳኔዎች የምናሳልፍበትና በዚህ ረገድ የክልሉና የሀገሪቱን መንግስት ማገዝና ተጽዕኖ ማሳረፍ የሚችል የበሰለ አቋም የምንይዝበት እንደሚሆን አምናለሁ። ሰላምን በማረጋገጥና የበሰለ አስተሳሰብ ማራመድ እንድንችል የሚያግዝ ምክክር እንደሚደረግም ገልጿል። ታላቁ መሪያችን ዶክተር አብይ አህመድ እንዳሉት ወጣትነት በእርግጥም እሳት ነው። በመሆኑም ዘረኝነትን መብላት ያልቻለ ዘረኝነትን መገንደስ ማቃጠል ያልቻለ እሳት ላሳር አይነት ውይይት እንደምናደርግ ባለሙሉ ተስፋ ነኝ። የደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በበኩላቸው ለውጡ አስተማማኝ ደረጃ ላይ አለመደርሱን ገልጸው ለውጡን ማጣጣም እንድንችል ወጣቶች ሚናቸውን እንዲወጡ ጠይቋል። ይሄ ለውጥ እንዲመጣ በየደረጃው ያለ ወጣት ትልቅ አስተዋጽኦ አበርክቷል። ይሄ ትግል ግን የበለጠ የወጣቱን ጥያቄ ዘላቂ ጥያቄ ምላሽ እንዳያገኝ ከተፈለገ ይሄ ለውጥ ወደ ኋላ እንዳይመለስ ተጠናክሮ እንዲቀጥል ከማድረግ አንጻር ትልቅ አስተዋጽኦ ወጣቱ መጫወት መቻል አለበት። በዚህ ውይይት መድረካችሁም ይሄ ለውጥ ቀጣይነቱ እንዲረጋገጥ ከማድረግ አንጻር የበኩላችሁን አስተዋጽኦ ማድረግ መቻል አለባቸው። በክልሉ ያለው ትልቁ ፈተና የተወያይንባቸውን ጉዳዮች ወደ ተግባር መለወጥ አለመቻል ነው ያሉት አቶ ሞገስ፣ ይህንን ተግዳሮት ካለፍን ጥያቄዎቻችን ይፈታል ነው ያሉትም። ጉባኤው ወጣቶች በሀገሪቱ የታየውን ለውጥ በባለቤትነት እንዴት ማስቀጠል እንደሚችሉ አቅጣጫ ያስቀምጣልም ተብሎ ይጠበቃል። የአሜሪካ ድምጽ ራዲዮ ዮናታን ዘጊዎስ አዋሳም